ጅ ድምጽ እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ከሰኞ እስከ ዓርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። ያለፉትን ቀናት በሰላሙና በቸርነቱ ውስጥ የመራን እግዚአብሔር አምላካችን ታማኝ ነው። ስሙ ለዘላለም እጅግ የተመሰገነ ይሁን። ዛሬንም ከዚህም ቀን በኋላ ያሉትንም ደግሞ ጊዜያትን ሁሉ እግዚአብሔር አምላካችን እንደሚጠብቀን እንታምነዋለን፣ ተስፋም እናደርጋለን። እንደምናመሻችሁ በጌታ የተወደዳችሁ ክቡራን አድማጮቼ ዛሬም ተከታታዩን የኦሪት ዘፍጥረት መጽሐፍ ጥናታችንን እንቀጥላለን። እንግዲህ የሚኖረንን ጊዜ እግዚአብሔር ይባርክልን እያልን አስቀድመን ዝማሬ እንጋብዛችኋለን።

Lo, <laughs> asma እግዚአብሔር፣ ሥልጣኑ ሥልጣኑ ያንተ ነው ለመክፈትም ለመዝጋትም። ዛሬም ደግሞ እኛ ባሪያዎች ልጆችህ ወደንና ፈቅደን በፊት እንገኛለን እንደ ፈቀድክ እንድትገለገልብን እንደ አባትነትህም መጠን ደግሞ፣ እግዚአብሔር አምላካችን ሆይ ወዴት መሄድ እንደሚገባን እንድታሳየን እንድትመራን፣ አቤቱ ጌታ ሆይ በዕድሜያችን ሙሉ አንተን ልናከብር በዕድሜያችን ሙሉ አንተን ለማገልገል በዕድሜያችን ሙሉ ፈቃድህን ለማገልገል እነሆ በፊት እግዚአብሔር ሆይ እንገኛለን። ጌታ እግዚአብሔር አምላካችን ሆይ ያለንበት ስፍራ ሁኔታዎች ድንግዝግዝ ብለው የጨለሙ ቢመስሉን በሩ እግዚአብሔር ሆይ የማይከፈት መስሎ ቢታየንም አንተ የተዘጋውን ለመክፈት የተከፈተውንም ለመዝጋት ሥልጣን አለህ። እነሆ እግዚአብሔር አምላካችን ሆይ አንዳች አንተን እንዲያርግ ብሎ የሚመክርህ የሚያዝህም የለም። ስለዚህም በዚህች ሰዓት በሕይወታችን ላይ እግዚአብሔር ሆይ ታላቅነትን ሙሉ ጌትነትህን እግዚአብሔር ሆይ እንድታረጋግጥ እንለምንሃለን። አቤቱ አምላካችን ሆይ ቀሪውን የሕይወታችንን ዘመን አንተ ምራን፣ አንተ እንደ ፈቀድክ እግዚአብሔር አምላካችን ሆይ አሰማራን ወደ ገዛ ፈቃዳችን ወደ ገዛ ስጋችን ፈቃድም እግዚአብሔር ሆይ አትምራን፣ ለዚያም አሳልፋ አትስጠን። በዚህች ምሽት እግዚአብሔር አምላካችን ሆይ ቃልህን ለመማር ባሪያዎች ወንዶችና ሴቶች ልጆች በፊት ተሰብስበናል። እግዚአብሔር አምላካችን ሆይ ከዚህ ከድንቅ ቃል ድንቅን ነገር እንድንመለከት ለሕይወታችን የሚረባንንና የሚተርፈንን ነገር እግዚአብሔር አምላካችን ሆይ ከጸባዖት ማድ እነሆ እንድታበዛልንና እንድታተርፍልን እንለምናሃልን። በኮረጆአችን ውስጥ እግዚአብሔር አምላካችን ወይ ለሌሎች የሚተርፍ እምነትን እንድትሰጠንና እንድትጨምርልን እንለምናሃልን። እግዚአብሔር ወይንን ሁሉ ደግሞ ታደርጋለህና ክብር ለስም ይሁን በመድኃኒታችን በጌታችን በኢየሱስ ክርስቶስ ያውስም አድማጮቼ ባለፈው ምሽት ክፍለ ጊዜ ጥናታችን ከኦሪት ዘፍጥረት ምዕራፍ አስራ ዘጠኝ እንዲሁም ከኦሪት ዘፍጥረት ምዕራፍ ሀያ ታላቅ ነገርን እግዚአብሔር በእውነታ አስተምሮናል። አዎ ባለፈው ምሽት ክፍለ ጊዜ መጨረሻ ላይ አብርሃም ስህተቱን አምኖ ስለ መናዘዙ የሚያወሳውን ክፍል ከተመለከትን በኋላ ወደ ምዕራፍ ሀያ አንድ ተሸጋግረን ስለ ይስቅ መወለድ በሰፊው ስንመለከት ነበረ። ዛሬም የዚያን ተከታይ ይዘንላችሁ ቀርበናልና መጽሐፍ ቅዱሶቻችሁን እንደ ወትሮ ሁሉ ገለጥ ገለጥ አድርጉ። ከዚያም ዘፍጥረት ምዕራፍ 21 ቁጥር ዘጠኝና አስርን የተመልከቱ። በመጨረሻው የትምህርታችን ክፍለ ጊዜ ሐዋርያው ጴጥሮስ እንደሚመክረን አሁን እንደተወለዱ ሕፃናት ተንኰል የሌለበትን የቃልን ወተት ተመኙ ማለቱን ከተመለከትን በኋላ፣ ሕፃናት በመጀመሪያ ወራት ነው የእናታቸውን ጡት እንደሚጠቡ በእናታቸውም ላይ እንደሚደገፉ እየቦረቁ ያለ አንዳች መረበሽ፣ ያለ አንዳች መጨቃጨቅ፣ ያለ አንዳች መናወጥ የእናታቸውን ጡት እየጠቡ እንደሚቦርቁ፣ እንደሚጫወቱ እናትየውም ደግሞ ጸጉራቸው ስጣቷን በማስገባት አከክ አከክ ዳሰስ ዳሰስ ስታደርጋቸው ደስ እንደሚላቸውና በዚያም እንቅልፍ እንደሚወስዳቸው ከተመለከትን በኋላ በመንፈሳዊ ሕይወታችሁ ታድጉ ዘንድ እንደዚህ ሕፃን ሁልጊዜ ተንኰል የሌለበትን የቃልን ወተት ተመኙ ማለቱ እንደሆነ ሐዋርያውን ጴጥሮስ ከዚህ አኳያ የሚመክረን መመልከታችን የሚታወስ ነው። ይህን የቃሉን ወተት የመጠጣት ፍላጎት በአዲስ ክርስትና ወቅት በጣም ከፍተኛ መሆኑን፣ ነገር ግን እንደ ክርስቲያን የምናድግበት ጊዜ እንደሚመጣ፣ ቀለል ቀለል ያሉትን ጥቅሶች አልፎ አልፎ በማንበብ ምትክ መጽሐፍ ቅዱስን በሙሉ ማንበብ እንዳለብን ተመልክተን ነበረ። ዛሬ ወገኖቼ አጥንቱ ወደ መጋጥ ደረጃ መድረስ አለብን እንጂ ሁልጊዜ ወተትን መጋት ብቻ የለብንም፣ ብለን ትምህርታችንን መደምደማችን የሚታወስ ነው። በዛሬው ምሽት ክፍለ ጊዜ ጥናታችን እንግዲህ ስለ አጋርና ስለ እስማኤል መሰደድ የሚያወሳውን ክፍል አብረን እንመለከታለን። እንዲህ ይላል፣ ሳራም ግብጻዊቱ አጋር ለአብርሃም የወለደችለትን ልጅ ሲስቃየችው አብርሃምንም ይህችን ባሪያ ከነልጇ አሳድ የዚህች ባሪያ ልጅ ከልጄ ከይስሐቅ ጋር አይወርስምና አለችው ይላል የዚህ ትንሽ ልጅ የይስሐቅ መምጣት በአብርሃም ቤተሰብ ውስጥ ሌላ ትልቅ ችግር ደግሞ ፈጥሯል የአጋር ልጅ እስማኤል የፌዝ ሳቅ እንደሚስቅ ሳራ ተመልክታለች በይስሐቅ መምጣት የእስማኤል ባህሪና ጠባይም ተገልጧል የዚህ ታሪክ ሂደት ምን እንደሚሆን ወገኖቼ በደንብ ተከታተሉ። አዎ ይስሐቅ እስከሚመጣ ድረስ እስማኤል እኮ በጣም ቆንጆ ልጅ ነበረ። የተስፋው ልጅ ሲመጣ ግን ትክክለኛ ገጽታውና ባሕሪው መገለጥ ጀመረ። የማ የእስማኤል ይህ ከላይ የተጠቀሰው የእስማኤልና የይስሐቅ ባህሪ የምዕመንን ሁለት ባህሪያት ሊገልጽ ይችላል። ከመለወጣችሁ በፊት አሮጌ ባህሪ ነበራችሁ ወገኖቼ፣ ሁላችንም ማለቴ ነው። እርሱም ይገዛችሁ ነበረ። ማድረግ የፈለጋችሁትን ነገር ዝም ብላችሁ ታደርጉ ነበረ። በተፈጥሮ ወይም በልማድ ወደ ሕይወታችሁ የሚመጣውን ሁሉ ትቀበሉ ነበረ። ይህ በተፈጥሮ ወይም በልማድ የሚመጣው ነገር ሁሉ መልካም ነው ለማለት አይቻልም። ነገር ግን ደግሞ ዳግም በተወለዳችሁ ጊዜ አዲሱን ባህሪ ትቀበላላችሁ። ይህ ዳግም የመንፈሳዊ ጦርነት ጅማሪ ነው። ተመልከቱ በእስማኤልና በይስሐቅ መካከል ያለውን ባህሪ የምእመን ባሕሪ አድርገን እንወስዳለን። የኔና የእናንተ ባሕሪ አድርገን እንወስዳለን ማለት ነው። በአሮጌው ባሕሪና በአዲሱ ባሕሪ መካከል ስለሚሆነው ጦርነት ሐዋርያው ጳውሎስ በሮሜ ምዕራፍ 7 ቁጥር 19 ላይ እንዲህ በማለት ይገልጸዋል። የማልወደውን ክፉ ነገር አደርጋለሁና ዳሩ ግን የምወደውን በጎውን ነገር አላደርግም። አዲሱ ባሕሪ ሊያደርግ ያልወደደውን ነገር አሮጌው ባሕሪ ደግሞ ሊያደርግና በአዲሱ ላይ ሊሰለጥን ሊጫን ይፈልጋል። ለየትኛው ባሕሪ ልትገዙ የምትወስኑበት ጊዜም ይመጣል። በዚህ ጊዜ ለጌታ ኢየሱስ ክርስቶስ ልትገዙ መወሰን አለባችሁ። አብዛኛውን ጊዜ በምርጫ ሕይወት ነው የምትኖሩት። መንፈስ ቅዱስ በሕይወታችሁ እንዲሠራና እንዲገዛላችሁ ትፈቅዳላችሁ፣ ወይንም ደግሞ በተቃራኒው በሥጋ ፈቃድ በተገዛ ሕይወት ልትኖሩ ትፈቅዳላችሁ! ለእግዚአብሔር ልጅ ሦስተኛ አማራጭ የለም። አዎ ሦስት መንገድ የለም። በጌታ ቤት ወይ ኢየሱስ ክርስቶስን መከተል ነው፣ ወይ ለዓለምና ለሥጋ ለሰይጣን መገዛት ነው። በባሪያ ልጅ የተመሰለው አሮጌው ባሕሪ መወገድና ለአዲሱ ባሕሪ ስፍራ መልቀቅ አለበት። እኔ ይህን ክፍል በማነብበት ጊዜ በእውነት እላችኋለሁ ታላቅን ትምህርት መልሼ መላልሼ ያገኛለሁ። ዘፍጥረት ምዕራፍ 21 ቁጥር 11 እንዲህ ይላል፣ ይህም ነገር ልብ በሉ፣ ይህም ነገር በአብርሃም ዘንድ ስለ ልጁ እጅግ ችግር ሆነበት ይላል። ይስሐቅ የአብርሃም ልጅ እንደሆነ ሁሉ እስማኤልም እኮ የአብርሃም ልጅን ነው። ይህ ትንሽ ልጅ ይስሐቅ ገና ስለ ራሱ ብዙም አያውቅም። እስማኤል ግን ለተወሰኑ ዓመታት ምናልባትም ለአስር ዓመታት ያክል በአብርሃም ቤት ኖሯል። ከአብርሃም ጋር የጠበቀ ግንኙነትም አለው። ስለዚህ ይህንን ልጅ ከቤት ማስወገድ ትልቅ ሐዘን ሆኖበታል ለአብርሃም። አስቀድሞ እንደ ገለጽኩት አብርሃምና ሳራ ከመጀመሪያ ተመካክረው ያደረጉት ድርጊት በእግዚአብሔር ዘንድ ተቀባይነት አልነበረውም። ስለዚህም እስማኤል እግዚአብሔርን ሊቀበል አይችልም። ልብ በሉ፣ የአብርሃምን የአጋርን ግንኙነት አስተውሉ። የአብርሃምና የአጋር ግንኙነት ኀጢአት ስለሆነ እግዚአብሔር አላጸደቀውም። እንዲህ አይነቱን ኀጢአት እግዚአብሔር ከቶም አያጸድቀውም። እግዚአብሔር በመጽሐፍ ቅዱሳችን ውስጥ በሰጠን ሕግና ሥርዓት መሠረት በጋብቻ ላይ ጋብቻን ደርበን እንድናደርግ ወይም እንድናገባ የፈቀደበት ስፍራ የለም። አብርሃም ቢያሳዝነውም ለተስፋው ልጅ ሲል እግዚአብሔር ያላጸደቀውን እስማኤልን ከቤቱ ማስወገድ ነበረበት። እንደ ክርስቲያን ከአሮጌውና ከአዲሱ ባሪ ጋር አብረህ ልትኖር አትችልም። ወገኔ ሆይ በዚህች ምሽት መወሰን መቻል አለብህ ወይም ባሮጌው ባሪ ወይንም ደግሞ በአዲሱ ባህሪ መቀጠል መቻል አለብህ ሐዋርያው ያዕቆብ ስለዚህ ጉዳይ ሲመክር እንዲህ ይላል ሁለት ሐሳብ ላለው በመንገዱም ሁሉ ለሚወላውል ለዚያ ሰው ከጌታ ዘንድ አንዳች እንዲያገኝ አይምሰለው ይላል ያዕቆብ ምዕራፍ አንድ ቁጥር ስምንት ይህ የሚያሳየን የዛሬው ክርስቲያኖች በብዙ መንገድ ሲታዩ የተረጋጉና የተደላደሉ አለመሆናቸውን ነው በአንድ ጊዜ ከዓለም ጋር መጓዝ ይፈልጋሉ፣ ደግሞም ከጌታ ጋር በሌላ ጊዜ ደግሞ መጓዝ ይፈልጋሉ። ሁለት እግር ስላለን ሁለት ዛፍ ላይ አንወጣም። አዎ፣ መንፈሳዊ አለመረጋጋት ወይም መረበሽ በዘመኑ ክርስቲያኖች ዘንድ ጎልቶ ይታይባቸዋል። ይህንን ማድረግ ግን አትችሉም ወገኖቼ። ግሪኮች ዘንድ የተለመደ አንድ የፈረስ ውድድር አለ። ሁለት ፈረሶች በአንድ ላይ ይጠመዳሉ። ገላቢው አንዱን እግር በአንዱ ፈረስ ላይ ሌላውን እግሩን ደግሞ በሌላው ፈረስ ላይ አድርጎ ውድድሩን ይጀምራል። በዚህ በአቴንስ ማለት ነው። ሁለቱ አንድ ላይ መሄድ ካልቻሉ ለሯጭ አደጋ ነው። እኔና እናንተ ሁለት ባሕሪያት አሉብን። ሁለቱ ባሕሪያት በፍጹም አንድ ላይ ተስማምተው መጓዝ እንደማይችሉ ነግራችኋለሁ። አንዱ አንዱን መንገድ ሲሄድ ሌላኛው ደግሞ የራሱን መንገድ ይፈልጋል ወይም ደግሞ ይሄዳል። ከየትኛው ጋር መሄድን ትመርጣላችሁ? ከአሮጌው ባሕሪ ጋር ወይንስ ከአዲሱ ባሕሪ ጋር? ስለዚህ የእግዚአብሔር ቃል በሮሜ ምዕራፍ ስድስት ቁጥር አሥራ ሦስት እንዲህ ይላል ብልቶቻችሁንም የአመፃ የጦር ዕቃ አድርጋችሁ ለኃጢአት አታቅርቡ። ነገር ግን ከሙታን ተለይታችሁ በሕይወት እንደምትኖሩ ራሳችሁን ለእግዚአብሔር አቅርቡ ይላል ጳውሎስ። በመቀጠልም ከሥጋ የተነሣ ለሕግ ያልተቻለውን መንፈስ ቅዱስ እንደሚያከናውነው በሮሜ ምዕራፍ ስምንት ቁጥር ሦስትና አራት ላይ ይገልጻል። የእግዚአብሔር መንፈስ ለአዲሱ ባሕሪ ኃይልን በመስጠት ለሕግ ያልተቻለውን ሊያከናውነው ይችላል። የአጋር ልጅ የእስማኤል ባሕሪ በሚገለጥበት ጊዜ ሁሉ በእርሱ ላይ አሸናፊነትን የምናገኘው ለመንፈስ ፈቃድ ስንታዘዝ ብቻ ነው። በቃ አስቀድሞ የጠቀስኩት አንድ ነገር አለ፣ ይኸውም የይስሐቅ መወለድ ለኢየሱስ ክርስቶስ መወለድ ጥላ መሆኑን ነበረ። ይህንም ባለፈው ምሽት ክፍለ ጊዜ ጥናታችን መመልከታችንን ታስታውሳላችሁ። የጌታ ኢየሱስ መወለድ ድንገት የታሰበ ጉዳይ ሳይሆን አስቀድሞ በተደረጉት ተአምራዊ መወለዶች ዝግጅት ሲደረግ ነበረ። የይስሐቅና የመጥምቁ ዮሐንስ መወለድን እንደ ምሳሌ ልናይ እንችላለን። በይስሐቅ መወለድና በኢየሱስ ክርስቶስ መወለድ መካከል ያለውን ግንኙነት ከዚህ ቀጥሎ በጥቂቱ ለመጥቀስ እፈልጋለሁ። አንደኛ የይስሐቅ መወለድና የኢየሱስ ክርስቶስ መወለድ በተስፋ ቃል ላይ የተመሠረተ ነበረ። ከሀያ አምስት ዓመታት በፊት እግዚአብሔር አብርሃምን ከዑር ከለዳውያን አገር ሲጠራው እንዲህ አለው ለአንተና ለሣራ ልጅ እሰጣችኋለሁ አላቸው። ከሀያ አምስት ዓመት በኋላ እግዚአብሔር የተስፋ ቃሉን እፈጸመው። በነቢዩ ኢሳይያስ አፍ እግዚአብሔር ለሕዝበ እስራኤል እንዲህ አለ ድንግል ትጸንሳለች ወንድ ልጅም ትወልዳለች። የኢየሱስ ክርስቶስ በቤተልሔም መወለድ የዚህ ትንቢት ፍጻሜ ነበረ። ስለዚህ የይስሐቅም ሆነ የኢየሱስ ክርስቶስ መወለድ የተስፋ ፍጻሜ እንደሆነ እናያለን። ሁለተኛ፣ የሁለቱን መወለድ ተመሳሳይ የሚያደርገው ሌላው ነጥብ ደግሞ በተስፋና በፍጻሜው መካከል ረጅም ጊዜ መኖሩ ነው። እግዚአብሔር ለአብርሃምና ለሳራ ልጅ እንደሚሰጣቸው ቃል ከገባ ከሃያ አምስት ዓመታት በኋላ ነው ልጅ ያገኙት። ከዳዊት ዘር የሆነ መሲህ እንደሚመጣ ደግሞ የተነገረው ከክርስቶስ ልደት በፊት አንድ ሺህ ዓመታት ነበረ። ሦስተኛ፣ ሁለቱ ከመወለዳቸው በፊት ለእናቶቻቸው ለሣራና ለማርያም የምሥራች ዜና ተነግሯቸዋል። የእግዚአብሔር መላእክት ወደ ሰዶም ሲሄዱ በአብርሃም ቤት ባረፉበት ጊዜ የይስሐቅን መወለድ እንዳበሰሩ መርሳት የለብንም። ነገሩ ለሳራ የማይቻል መስሏት ነበር። ሳራ ሳቀችና፣ ይህ ነገር ሊሆን አይችልም፣ ለማመን ያስቸግራ አላለች። በኢየሱስ ጉዳይ ደግሞ ስንመለከት ድንግል መውለድ እንደማትችል ለመጀመሪያ ጊዜ ጥያቄ ያነሳች ማርያም ራሷ ነበረች። መልአኩ ልጅ እንደምትወልድ ሲያበስራት ወንድ ሳላውቅ ይህ እንዴት ሊሆን ይችላል ስትል በመገረም ተሞላች ሉቃስ ምዕራፍ አንድ ቁጥር ሰላሳ አራት አራተኛ ይስሐቅም ሆነ ኢየሱስ ከመወለዳቸው በፊት ነበር ስም የተሰጣቸው አብርሃምና ሳራ ልጅ እንደሚያገኙ ሲነገራቸው፣ የልጁንም ስም ይስሐቅ እንደሚሉ ተነግረዋቸዋል። ኢየሱስ ክርስቶስም ከመወለዱ በፊት ስም ተሰይሞለታል። መልአኩ ለዮሴፍ እንዲህ አለው፣ ስሙን ኢየሱስ ትለዋለ፣ እርሱም ሕዝቡን ከኀጢአታቸው ያድናቸዋልና አሲል ተናገረ። ማቴዎስ ምዕራፍ አንድ ቁጥር ሃያ አንድን ይመለከቷል። አምስተኛ የሁለቱ መወለድ በእግዚአብሔር በተወሰነው ጊዜ ነበረ የተፈጸመው ዘፍጥረት ምዕራፍ 21 ቁጥር ሁለትን ተመልከቱ አዎ ስለ ኢየሱስ መወለድ ደግሞ ጳውሎስ ሲናገር ነገር ግን የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደውን ከሕግም በታች የተወለደውን ልጁን ላከ ይላል ገላትያ አራት ቁጥር አራት ስድስተኛ የሁለቱ መወለድ ታምራዊ ነበር መወለዳቸውም ከተፈጥሮ ሕግ ውጪ የሆነ ነበረ ሰባተኛ ሁለቱ ልጆች ለወላጆቻቸው ትልቅ የደስታ ምንጭ ነበሩ። ዘፍጥረት ምዕራፍ 21 ቁጥር 3 ዘፍጥረት 21 ቁጥር 3 እና ማቴዎስ ምዕራፍ 3 ቁጥር 17 ን ተመልከቱ። ስምንተኛ ሁለቱ ልጆች ለአባቶቻቸው ታዛዦች ነበሩ። ዘፍጥረት ምዕራፍ 22ና ፊልጵስዩስ ምዕራፍ 2 ቁጥር 8 ን መመልከት ይቻላል። ዘጠነኛ የይስቅ ታምራዊ መወለድ የኢየሱስ ክርስቶስ ትንሣኤ ጥላ ሊሆን ይችላል። ሮሜ ምዕራፍ 4 ቁጥር 19 ሮሜ ምዕራፍ አራት ቁጥር 19ን ልብ በሉና ተመልከቱ። እንደ ምውት የሆነውን የራሱን ስጋና የሣራ ማፀን ምውት መሆኑን በእምነት ሳይደክም ተመለከተ ይላል። ከሞት ውስጥ ወገኖቼ ህይወት ወጣ። ይህም ትንሣኤ መሆኑን መመልከት ይቻላል። ይህንን ባንክሮ ከተናገረ በኋላ በሮሜ ምዕራፍ አራት ቁጥር ሃያ አምስት ጳውሎስ ስለ በደላችን አልፎ የተሰጠውን እኛንም ስለ ማጽደቅ የተነሳውን ብሎ ስለ ኢየሱስ ክርስቶስ ይናገራል። በዚህ አይነት መልኩ የይስሐቅ ሕይወት ሊመጣ ላለው ለኢየሱስ ተመልከቱ፣ ሊመጣ ላለው ለኢየሱስ ክርስቶስ ጥላ መሆኑን እናያለን። እግዚአብሔር የምሕረት አምላክ ነው። ከዚህ ቀጥሎ እግዚአብሔር አብርሃምን አጋርንና ልጃቸውን እስማኤልን እንዴት በምሕረቱ እንደ ተመለከታቸው እናያለን። ቁጥር ዐሥራ ሁለትን ተመልከቱ። እግዚአብሔርም አብርሃምን አለው፣ ስለ ባርያህና ስለ ብላቴናው አትዘን፣ ሳራም የምትነግርህን ቃል ሁሉ ስማ፣ በይስሐቅ ዘር ይጠራልሃልና አለው። እግዚአብሔር ለአብርሃም እስማኤልን እንደ ተስፋ ልጅ እንደማይቀበለው በግልጽ አድርጎ ያሳየዋል፣ ይናገረዋል። የባሪያዪቱን ልጅ ደግሞ ሕዝብ አድርገዋለሁ ዘርህ ነውና፣ ይላል። ቁጥር አሥራ ሦስት እግዚአብሔር ለአብርሃም ከአንተ ከዘርህ ሕዝብ ይወጣል ብሎት ነበረ። ስለዚህ አሁን ደግሞ ታላቅ ሕዝብ ከእስማኤል ይወጣል ሲል ይናገራል። ከቁጥር አሥራ አራት እስከ ሀያ አንድ ያለው በይስሐቅ መስመር ያለውን የእግዚአብሔርን ሥራ ይተርክልናል። የእስማኤልን መስመር እግዚአብሔር አይከተልም። የዓለም መድኃኒት የሚመጣው ከእስማኤል ዘር ሳይሆን ከይስሐቅ ዘር ነውና። አብርሃምና አቢሜሌክ በቤርሳቤ የሚለውን ደግሞ ከቁጥር 22 እስከ 23 ባለው ክፍል እንመለከታለን። በሌላ አነጋገር አቢሜሌክ ከአብርሃም ጋር ቃል ኪዳን ለመመስረት ይፈልጋል። ከዚህ የተነሳ መልካም ወዳጆች ይሆናሉ። የእግዚአብሔር ሰው በሚሄድበት ቦታ ሁሉ ሊኖረው የሚችለውን ሞገስ ከዚህ ታሪክ ልናይ እንችላለን። ከቁጥር 32ና 33 ዘፍጥረት ምዕራፍ 21 ከቁጥር 32 እስከ 33 ደግሞ አብርሃም በሚሄድበት ስፍራ ሁሉ የእግዚአብሔርን ስም እንደሚጠራ ይናገራል። መጽሐፍ ቅዱስ የእግዚአብሔርን ስም የሚጠራ ይድናል ይላል። በእውነት ወገኖቼ የእግዚአብሔርን ስም የምትጠራ ወይም ደግሞ የምንጠራ ከሆነ ከመከራ ሁሉ እንድናለን። እግዚአብሔር አምላካችን በቀሪው የሕይወታችን ዘመን ሁሉ ስሙን እያስከበርን ማለፍ እንድንችል ጸጋውን ያብዛለን። እዚህ የምዕራፍ 21 ትምህርታችንን በዚህ ላይ አጠናቀቅን። ቀጠላ አድርገን ደግሞ የምዕራፍ 22ን ትምህርት በቀሪው ክፍለ ጊዜያችን አብረን እንመለከታለን። ከመጽሐፍ ቅዱስ ዋና ዋና ጉዳዮች አንዱ የሆነውን እንመለከታለን። ወደ ተራራው ወጥተን አብርሃም አንድ ልጁን ለመሥዋዕት እንዴት እንዳቀረበ እናስተውላለን። ምዕራፍ ሀያ ሁለት አብርሃም ልጁን ይስሐቅን ለመሥዋዕት ያቀረበበት ምዕራፍ ነው። እግዚአብሔር አብርሃም ልጁን ይስሐቅን በመሠዊያው ላይ መሥዋዕት አድርጎ እንዲያቀርበው ጠየቀው። እርሱም ፈቃደኛ ሆኖ እስከ መጨረሻው ድረስ እስኪሄድ ጠበቀው። ይህ ምዕራፍ እግዚአብሔር ለሰባተኛና ለመጨረሻ ጊዜ ለአብርሃም እንደ ተገለጠለት ይነግረናል። ከዚህ በኋላ እግዚአብሔር አብርሃምን ምንም እንዲያደርግ አልጠየቀውም። ለአብርሃም ይህ የመጨረሻውና ታላቁ ፈተናው ነበርና ከመጽሐፍ ቅዱስ አስር ታላላቅ ምዕራፎችን ጥቀሱ ብትባሉ ልብ በሉ ወገኖቼ፣ ከመጽሐፍ ቅዱሳችን ውስጥ አስር ታላላቅ ምዕራፎችን እስቲ ጥቀሱ ብትባሉ ዘፍጥረት ምዕራፍ ሀያ ሁለትን ከአስሩ አንዱ አድርጋችሁ መጥቀስ ይኖርባቸዋል። ምክንያቱም ይህ ምዕራፍ ሰው ለመሥዋዕትነት የተጠየቀበት የመጀመሪያው ምዕራፍ ነውና ይህንንም እግዚአብሔር ሆን ብሎ በዓላማ የሰው መሥዋዕት ትክክል እንዳልሆነ ለማሳየት ያደረገው ክፍል ነው። አርቅን የተመለከትን እንደሆነ ደግሞ እግዚአብሔር ኃጢአተኞች ለነባዳን የሕይወት መሥዋዕትን እንደሚፈልግ ልናስተውል እንችላለን። ይህንን የሕይወት መሥዋዕት ሊያቀርብ የሚችል ከሰው ልጆች መካከል አንድ ስንኳ የለም። የእግዚአብሔር ልጅ ብቻ ይህንን መሥዋዕት ሊፈጽም ይችሏል። እርሱም ኢየሱስ ክርስቶስ ነው። ይህ ምዕራፍ ከመዝሙር በቅንፍ ሀያ ሁለትና ከኢሳይያስ ምዕራፍ ሀምሳ ሦስት ጋር ይነጻጸራል። ለመጀመሪያ ጊዜ በዚህ ምዕራፍ ይህን እውነት ሳስተውል ከኢየሱስ ክርስቶስ መስቀል ጋር ስለ ተመሳሰለብኝ በጣም አስገርሞኛል። ወዳጆቼ በይስሐቅ መወለድ ብቻ ሳይሆን ለመሥዋዕትነት መቅረቡ ይስሐቅ ማለት ነው ከኢየሱስ ክርስቶስ ሕይወት ጋር በጣም ተመሳሳይነት አለው። ያዕቆብ በመልእክቱ ስለዚህ ሁኔታ ጠቅሶ ሲጽፍ አንድ አስገራሚ ነገርን ይናገራል። አባታችን አብርሃም ልጁን ይስሐቅን በመሠዊያው ባቀረበ ጊዜ በሥራ የጸደቀ አልነበረምን? ይላል ያዕቆብ ምዕራፍ ሁለት ቁጥር ጳውሎስ ይህንን አባባል በሮሜ ምዕራፍ አራት ውስጥ ጠቅሶ እንደሚከተለው ተናግሯል። እንግዲህ በሥጋ አባታችን የሆነ አብርሃም ምን አገኘ እንላለን? አብርሃም በሥራ ጸድቆ ቢሆን የሚመካበት አለውና፣ ነገር ግን በእግዚአብሔር ዘንድ አይደለም። መጽሐፍስ ምን አለ? አብርሃም እግዚአብሔርን አመነ ምን ሆኖ ተቆጠረለት ይላል፣ ጽድቅም ሆኖ ተቆጠረለት ይላል። ሮሜ ምዕራፍ አራት ከቁጥር አንድ እስከ ሦስት ያለውን ይመለከቷል። ወዳጆቼ በዚህ አባባላቸው ማንኛቸው ናቸው ትክክል ያዕቆብ ወይስ ጳውሎስ? የኔን መልስ ግን ብትጠይቁ ሁለቱም ትክክል ናቸው የሚል ነው። በመጀመሪያ ደረጃ ማስተዋል ያለብን ሁለቱም ስለ አንድ ነገር ማለትም ስለ እምነት ነው የሚናገሩት። ያዕቆብ የሚናገረው ስለ እምነት ሥራ ነው እንጂ ስለ ሕግ ሥራ አይደለም። ጳውሎስ ደግሞ ዘፍጥረት ምዕራፍ ዐሥራ አምስትን በመጥቀስ በእግዚአብሔር ፊት ስለ መጽደቅ ይናገራል አብርሃም በእግዚአብሔር ፊት እምነት ነበረው ይህንንም የልቡን የሚያውቀው እግዚአብሔር ብቻ ነው አብርሃምም እግዚአብሔርን አመነ ጽድቅም ሆነው ተቆጠረለት ተብሎለታልና ዘፍጥረት ምዕራፍ ዐሥራ አምስት ቁጥር ስድስት አብርሃም ብዙ ጊዜ እንደ ተሳሳተ ከዚህም የተነሣ በአካባቢው ያሉ ሰዎች ሳይቀሩ ይህ ጻዲቅ ሰው አይደለም እንዳሉት ማስተዋል እንችላለን። ነገር ግን ልጁን በመሠዊያው መሥዋዕት አድርጎ ሲያቀርበው፣ ልባቸው የደነደነ ፍልስጤማውያን እንኳን ሳይቀሩ አብርሃም እምነቱን በሥራ የተረጎመ እውነተኛ የእምነት ሰው መሆኑን ተቀብለዋል። ያዕቆብ አብርሃም በሥራ የጸደቀ ነው ይላል። እዚህ ላይ መቼ ነው በሥራ የጸደቀው የሚል ጥያቄ መነሳቱ አይቀርም። መልሱ ልጁን መሥዋዕት አድርጎ ባቀረበ ጊዜ የሚል ነው። በቃ ሆኖም አሁንም አንድ ጥያቄ ደግሞ እዚህ ላይ ይነሳል። ለመሆኑ አብርሃም ልጁን በእርግጥ መሥዋዕት አድርጓል ወይ የሚል ጥያቄ ቢነሳ አግባብነት ያለው ነው። አሁን በእርግጥ መሥዋዕት አላደረገውም፣ ነገር ግን ሙሉ ፈቃደኛ ሆኖ አቅርቦታል። ያንን ፈቃደኝነቱን ነው ያዕቆብ የአብርሃም የእምነት ሥራ የሚለው። ያዕቆብ የአብርሃምን የእምነት ሥራ በዚህ በምዕራፍ ሀያ ሁለት የተገለጸውን ሲያተኩርበት ጳውሎስ ደግሞ ወደ ኋላ በመሄድ አብርሃም እግዚአብሔርን አመነ ጽድቅም ሆኖ ተቆጠረለት የሚለውን የምዕራፍ አሥራ አምስትን እውነት ትኩረት ይሰጠዋል። ስለዚህ ሁለቱም የተያዙ ነገሮች እንጂ እርስ በርሳቸው ከተሆኑ አይቃረኑም። እግዚአብሔር አብርሃም ይስሐቅን እንዲሰዋለት ስለጠየቀው ክፍል ደግሞ ከቁጥር አንድ ነው የምንመለከተው። ከእነዚህም ነገሮች በኋላ እግዚአብሔር አብርሃምን ፈተነው እንዲህም አለው፣ አብርሃም ሆይ፣ አብርሃምም እነሆ አለ አለ ይላል። ፈተነው የሚል ቃል ትንሽ ከበድ ይላል። ነገር ግን ጠየቀው ወይም መዘነው ማለት ሳይሻል አይቀርም። ያዕቆብ በመልእክቱ እግዚአብሔር ማንንም በክፉ እንደማይፈትን ግልጽ አድርጎ አስቀምጦታል። እግዚአብሔር የሕዝቡን እምነት ያይ ዘንድ አንዳንድ ጊዜ ይፈትናቸዋል። አብርሃምንም በዚሁ መልኩ ፈተነው። ወዳጆቼ፣ እንግዳና አስቸጋሪ ነገር እንዲያደርግም ጠየቀው። ዛሬም ቢሆን እኔና እናንተን እንዲሁ እግዚአብሔር ደግሞ ሊፈትነን ይችላል። ስለዚህም ደግሞ ታምነን እንድንወጣ እግዚአብሔር ኃይሉንም ጥበቡንም ያብዛልን እያልን የዛሬውን ዝግጅታችንን በዚህ ላይ እናጠናቅቃለን። ጥያቄ ወይም አስተያየት ቢኖራችሁ በአድራሻችን በዐሥራ ሦስት ሥልሳ ስድስት ድስት አዲስ አበባ ብላችሁ ጻፉልን። ደህና አደሩ።